<laughs> you, you're America Dems, Radio Tabernacle. Mm -hmm. ቅርሶችን ከጥፋት ለማዳን የባለድርሻ አካላት ውይይት እንዲደረግ ተጠየቀ። መሰንበቻውን እያነጋገረ ያለውና አዲስ አበባ ከተማ በሚገኘው በተለምዶ ሎምባርዲያ ተብሎ የሚጠራው የሼህ አህመድ ሳላህ ህንፃ እንዲፈርስ መደረጉን አስመልክቶ የተጠናከረ ዘገባ ይመለከተዋል። የሰዓቱን የዓለም ዜና ተከትሎ የሚቀርበው ቅንብር የምሽቱን ሰፋ ያለ ጊዜ ይዛል። ስኬታማ ልጆችን የማሳደግ ምስጢር ወላጆች ልጆችን በማሳደግ ሂደት የሚጠብቃቸውን ኃላፊነት እንዲያውቁና ለእያንዳንዱ የልጆቻቸው የእድገት ደረጃም እንዲዘጋጀው የሚረዳ ሐሳብ አዲስ አበባ በተካሄደ ሥልጠና ተወስቷል። በዚህ ላይ ያተኮረ ቅንብርም ይዘናል። በእንግዱ ወልዴ እየተዘጋጀ የሚቀርበው የቅዳሜ ምሽት አዝናኛችሁ የሙዚቃ ቃናም ለምሽቱ ከተመራረጡ ምርጥ ምርጥ ዜማዎች ጋር ይጠብቃችኋል። ሰላም ጤና ስጥልኝ። እንደምናመሻችሁ የተከበራችሁ አድማጮቻችን ከቅዳሜ ጥር አራት 2016 ዓ ም ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበድ ነኝ። የፕሮግራሙ አቀናባሪ ንጉሡ ታምሬ ነው። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት። እንደምናምሽታችኋል አድማጮቻችን። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። ሐሙስ ምሽት ላይ በተደረገ የመጀመሪያ ዙር የአየር ድብደባ የደረሰው ጉዳት አጥጋቢ እንዳልሆነ ባለስልጣናት መናገራቸውን ተከትሎ ዩናይትድ ስቴትስ የመን ውስጥ በሁቲ ኢላማዎች ላይ ዛሬ ማለዳ ሌላ ዙር ጥቃት ፈጽማለች። የዩናይትድ ስቴትስ ማዕከላዊ እዝ ተጨማሪውን ጥቃት ዩኤስኤስ ካርኒ ከተባለው እየተመራ ሚሳይሎችን ከሚያወድመው መርከብ በባህር መጓጓዣ ፍሰቱ ላይ ቀጣይነት ያለው ስጋት ደቅኗል ባለው የቅኝት ጣቢያ ላይ በርካታ የጥቃት ሚሳይሎችን መተኮሱን አስታውቋል። የሆኑ ጥቃት የተፈጸመው የዩናይትድ ስቴትስና የእንግሊዝ ጦር በየመን የሁት ይዞታዎች ላይ በርካታ ጥቃቶችን በፈጸሙ ማግስት ነው። ጥቃቶቹ በሁቲዎቹ ለተፈጸሙ ሳምንታትን ያስቆጠሩ የባህር መጓጓዣን ያስተጓጉሉና በቀይ ባህርና የኤደን ባህረ ሰላጤ ላይ እያለፉ የነበሩ መርከቦችን ለወደሙ ጥቃቶች አጸፋ መሆኑ ተነግረዋል። የሁቲ ታጣቂዎች አርብ ረፋድ ላይ ጸረ መርከብ ባለስቲክ ሚሳይል ማስወንጨፋቸውን የዩናይትድ ስቴትስ ወታደራዊ ባለስልጣናት አረጋግጠዋል። በጥቃቱ ምንም አይነት መርከብ አልተመታም። የዩናይትድ ስቴትስና የብሪታንያ ባለስልጣናት ባለፈው ሐሙስ መገባደጃ ላይ የተጀመሩትና አሁን ላይ ሁለት የጥቃት ማዕበሎች ተብሎ የተገለጹት የመጀመሪያ ዙር ጥቃቶች ስኬታማ እንደሚሆኑ ያላቸውን ተስፋ በትናንትናው ዕለት ገልጸዋል። የዩናይትድ ስቴትስ የመከላከያ ባለስልጣን አርብ ለቪኦኤ እንደተናገሩት የመጀመሪያ ግምገማ ሐሙስ መገባደጃ ላይ የተካሄደው የመጀመሪያ ዙር የጥቃት ማዕበል የሁቲዎችን ተጨማሪ ጥቃት የመክፈት አቅም መዳከሙን እንዳሳየ ተናግረዋል። በፍልስጤማውያን ላይ የዘር ማጥፋት ወንጀል ፈጽማለች በሚል የተከሰሰችው እስራኤል በጋዛ በማካሄድ ላይ ያለችው ጦርነት ሕግን የተከተለ ህዝቦቿን ከጥቃት የመከላከል እርምጃ መሆኑንና በዘር ማጥፋት ወንጀል ጥፋተኛ የሆኑት የሐማስ ተዋጊዎች መሆናቸውን በመጥቀስ በተባበሩት መንግስታት ድርጅት ከፍተኛ ፍርድ ቤት ተከራክራለች። በደቡብ አፍሪካ የቀረበባትን ክስ ግብዝነት ስትል የጠራቸው እስራኤል ክሱ ባለም አቀፉ የጦር ፍርድ ቤት ፊት ከቀረቡትና ግልብጥብጡ የወጣ ዓለምን ከሚያንጸባርቁ ክሶች መካከል አንዱ መሆኑን ተናግራለች። እስራኤላውያን መሪዎች በጋዛ የተደረጉ የአየርና የምድር ጥቃቶች በአውሮፓውያኑ ጥቅምት ሰባት በእስራኤል ማኅበረሰቦች ላይ ታጣቂዎች ወረራ በመፈጸም 1200 ሰዎችን ገድለው ወደ 250 የሚጠጉ ሰዎችን ላገቱበት የሐማስ ጥቃት የተሰጠ ህጋዊ ምላሽ ነው በማለት ይሟገታሉ። የእስራኤል ህግ አማካሪ የሆኑት ታልቤከር ዘሄግ በሚገኘው በታዳሚዎች በተሞላው የሰላም ቤተ መንግሥት የሚል መጠሪያ ባለው ችሎት ፊት ተገኝተው ሀገራቸው ባልጀመረችውና ባልፈለገችው ጦርነት ውስጥ እንደምትገኝ ተናግረዋል። አሁን ባለው ሁኔታ በእስራኤል ላይ የዘር ማጥፋት ወንጀል ከቀረበበት ክስ የበለጠ ሐሰትና ክፋት ሊኖር አይችልም ሲሉ ያከሉት አማካሪው በጦርነቱ ወቅት በሰላማዊ ሰዎች ላይ የሚደርሱ አሰቃቂ ክስተቶች ይህን ክስ ለመመስረት በቂ አለመሆናቸውን ሊያስረዱ ጥረዋል። አርብ ከሰዓት በኋላ ጀርመን በእስራኤል ላይ የዘር ማጥፋት ወንጀል ክስ ለመክፈት ምንም ማስረጃ የለም በማለት በእስራኤል ስም በሂደት ውስጥ ጣልቃ መግባት እንደምትፈልግ ተናግራለች። በፍርድ ቤቱ ሕግ መሠረት ጀርመን በጉዳዩ ላይ የጣልቃ ገብነት መግለጫ ካቀረበች እስራኤልን ወክላ ህጋዊ ክርክር ማድረግ ትችላለች። የደቡብ አፍሪካ ጠበቆች የ2.3 ሚሊዮን ፍልስጤማውያን መኖሪያ በሆኑና በከበባ ስር በሚገኘው የባህር ዳርቻ ግዛት የእስራኤል ወታደራዊ እንቅስቃሴ በአስቸኳይ እንዲቆም ፍርድ ቤቱ ትእዛዝ እንዲሰጥ ሐሙስ ዕለት ጠይቀዋል። በዚህ ጥያቄ ላይ ውሳኔ ለመስጠት ሳምንታት ሊወስድ ይችላል። ሙሉ ጉዳዩን ለማየት ለአመታት ሊቆይ በሚችለው የፍርድ ሂደት እስራኤል ማናቸውንም አይነት የፍርድ ቤት ትእዛዞችን ስለመቀበሏ ግልጽ አይደለም። የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለኒውዮርክ ታይምስና ለሶስት የምርመራ ጋዜጠኞች አራት መቶ ሺህ ዶላር የሚጠጋ የህግ ክርክር ውጪ እንዲከፍሉ በትናንትና ዕለት በፍርድ ቤት ታዘዋል። ትራምፕ በአውሮፓውያኑ 2018 ዓ ም ስለ ቤተሰባቸውና የግብር ማህደራቸው የፑሊትዘር ሽልማት አሸናፊ የሆነ ዘገባ በሰሩት ጋዜጠኞች ላይ የከፈቱት ክስ አለመስመሩን ተከትሎ ነው የአሁኑ ትዕዛዝ የተላለፈባቸው። ጋዜጣው እንዲሁም ሱዛን ክሬግ፣ ዴቪድ ባርስቶንና ራስል ቦይትነር የተባሉት ጋዜጠኞች በግንቦት ወር ከክሱ ውጭ ሁኗል። ትራምፕ ከቀሩት የወንድማቸው ልጅ ሜሪ ትራምፕ የግብር ማህደራቸውን ለጋዜጠኞች በመስጠታቸው የቀደመ ስምምነትን ጥሰዋል በሚል የከፈቱት ክስ ሂደት ግን ሳይቋረጥ ቀጥሏል። የኒውዮርክ ዳኛ ሮበርት ሬድ የጉዳዩን ውስብስብነት ታሳቢ በማድረግና በሌሎችም ምክንያቶች ዶናልድ ትራምፕ ለታይምስ ጠበቆችና ለጋዜጠኞች በድምሩ 392638 ዶላር የህግ ሂደት ወጪ እንዲከፍሉ መገደዳቸው ምክንያታዊ ነው ብለዋል። የኒውዮርክ ታይምስ የዜናው ታሪክ አቀባይ ዳንኤል ሮድስ ውሳኔው በቅርቡ መሻሻያ የተደረገለት ተቺዎችን ዝም ለማሰኘት ይህ የተነደፉ መሰረተ ቢስ ክሶችን የሚከላከለው የኒውዮርክ ህግ የፕሬስ ነጻነትን ለማስከበር የላቀ ኃይል እንዳለው ማሳያ እንደሆነ ተናግረዋል። መሰል ክሶች በእንግሊዝኛው አስጥሮተ ቃል ስላፕስ ይባላሉ። ህዝባዊ ተሳትፎን ገርጋሪ ስልታዊ ክሶች እንደማለት ነው። በስተመጨረሻም ስፖርት አፍሪካውያን የእግር ኳስ ስፖርት አፍቃሪዎች በጉጉት የሚጠብቁት የአፍሪካ ሀገራት ዋንጫ በእንግሊዝኛ ምጻሩ አፍኮን በዛሬው ዕለት ከጥቂት ሰዓታት በኋላ ይጀምራል። የዘንድሮ አዘጋጅ ሀገር ኮዲቫር ስትሆን የመክፈቻው ዝግጅት በአላሳን ዋተራ ስታዲየም ይደረጋል ተብሎ ይጠብቃል። አዘጋጇ ኮዲቫር ከጊኔቢሳው ጋር ታደርገውን ጨዋታ ለመመልከት የቀረቡ ትኬቶች ተሽጠው ያለቁ ሲሆን የመክፈቻው ጨዋታ በዓለም ላይ በሚገኙ 170 ሀገራት እንደሚተላለፍ አሰናጁ አካል በኦፊሳላዊ ድረገጹ ላይ አስታውቋል። ለ34ተኛ ጊዜ በሚደረገው የአፍሪካ እግር ኳስ ፈርጦች የሚገናኙበት የስፖርት አውድማ ላይ 24 ሀገራት ዋንጫውን ለመሳም ይፋልማሉ። ኮትዲቫር ከዚህ ቀደም በአውሮፓውያኑ 1984 ዓ ም የአፍሪካ ዋንጫን ማዘጋጀቷ ይታወሳል። በአውሮፓውያኑ 1957 ዓ ም ሱዳን ውስጥ በሶስት ሀገራት ማለትም በሱዳን፣ በግብፅና ኢትዮጵያ የመጀመሪያ ተሳትፎ የጀመረው የአፍሪካ ዋንጫ የአህጉሪቱን የስፖርት አፍቃሪያን ቀልብ እንደገዛ ዓመታትን ተሻግረዋል። በውድድሩ ታሪክ ግብፅ ለሰባት ጊዜያት ያክል ዋንጫውን በማንሳት የውድድሩን ክብረ ውሰን ይዛለች። በ1992 የአውሮፓውያኑ ዘመን የአፍሪካን ዋንጫ ለማሸነፍ የበቃችው የአሁኑ አዘጋጅ ኮትዲቯር ሌላ የድል ታሪክ ለማስመዝገብ ሞሮኮ፣ ሴኔጋል፣ ግብፅና ናይጄሪያን ከመሰሉ የአህጉሩ የእግር ኳስ ገናናዎች ጋር የጋለ ፉክክር ይጠብቃታል። የአሜሪካ ድምፅ የዕለታዊ ጨዋታዎቹን ውጤት በገጹ ላይ ያጋራል። በቀጣይ ቀናት የስፖርቱ ዓለም ተንታኞችን ምልከታም ያስደምጣችኋል። አድማጮቻችን፣ ለምሽቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪ የቅዳሜ ምሽት ስርጭት ጋር አብራችሁ ቆዩ። አድማጮች የምትከታተሉት በ2225ና 31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ቅዳሜ ጥር 4 2016 ዓ.ም አስተናጋጃችሁ አሉላ ከበድነኝ፣ አቀናባሪ ንጉሱ ታምሬ ነው። ለምሽቱ ወደ ያዝናቸው ዘገባዎችና ቅንብሮች ልውሰዳችሁ። ቅርሶችን ከጥፋት ለማዳን የባለድርሻ አካላት ውይይት እንዲደረግ ተጠየቀ። በኢትዮጵያ የሚገኙ ታሪካዊ ቅርሶችን ከጥፋት ለማዳን የባለ ድርሻ አካላት ውይይት እንዲደረግ የኢትዮጵያ ኪን ሕንፃ ባለሙያዎች ማህበር ጠየቀ። የተቋሙ ፕሬዚዳንት አቶ ሐብታሙ ጌታቸው በአዲስ አበባ የሚገኘውና በተለምዶ ሎምባርዲያ ተብሎ የሚጠራው የሼህ አህመድ ሳላህ ሕንፃ እንዲፈርስ መደረጉን መነሻ አድርገው ለአሜሪካ ድምፅ በሰጡ ቃለ ምልልስ የልማት ፍላጎትንና የቅርስ ጥበቃ ኃላፊነቶችን ለማስታረቅ ውይይት መደረግ አለበት ነው ያሉት። የኢትዮጵያ ቅርስ ባላደራ ማህበር በበኩሉ የሎምባርዲያ ታሪካዊ ሕንፃ እንዳይፈርስ በፍርድ ቤት ሲከራከር መቆየቱን አስታውቋል መጨረሻው ግን ሕንፃው ከቅርስነት ዝርዝር ተሰርዟል ተብሎ እንዲፈርስ እንደተወሰነ የማህበሩ ዋና ሥራ አስኪያጅ አቶ መቆያ ማሞ ለአሜሪካ ድምፅ ተናግረዋል የቅርሶች ደህንነት አሳሳቢ ሁኔታ ላይ እንዳለም ማክለዋል የኢትዮጵያ ቅርስ ጥበቃ ባለስልጣን በበኩሉ ሕንፃው የቅርስነት መመዘኛ አላሟላም ነው የሚለው ገብረ ሚካኤል ገብረ መድን ዝርዝሩን ይዟል በአዲስ አበባ ልደታ ክፍለ ከተማ ወረዳ ዘጠኝ ከዋቢ ሸበሌ ሆቴል አጠገብ የነበረውና በተለምዶ ሎምባርዲያ ተብሎ የሚጠራው የሼህ አህመድ ሳላህ ሕንፃ ዛሬ በቦታው የለም ይኸው ለዘጠና ዓመታት የቆየው ነባር ሕንፃ ከሰሞኑ ሲፈርስ ቅርስ ነው አይደለም በሚል የብዙዎች መነጋገሪያ ሆኖ ሰንብቷል የኢትዮጵያ ቅርስ ባላደራ ማኅበር ሕንፃው እንዳይፈርስና ይልቁንም በታሪካዊ ቅርስነት እንዲመዘገብ በፍርድ ቤት ሲከራከር መቆየቱን የማህበሩ ዋና ስራ አስኪያጅ አቶ ማቆያ ማሞ ለአሜሪካ ድምፅ ተናግረዋል። ሎምባርዲያ ቅርስ ነው ተብሎ ተመዝግቦ ነበር። ያ እንደገና እንዲፈርስ ተወስኖበት ያንን ተከሰን እስከ ሰበር ደርሶ ጉዳዩ በፍርድ ቤትም እየታየ ቆይቷል። ቅርስነቱ ተረጋግጦ የተመለሰበት አግባብ ነበር። የኛ ጠበቃ ቢያንስ ሰባት ጊዜ በፍርድ ቤት ክርክር ላይ ቆመዋል። የመጨረሻው ሁለቱ ግን ያው ይፍረስ የምል ውሳኔ ተወስኖበታል። ለአሜሪካ ድምፅ አስተያየት የሰጡት የቅርስ ጥበቃ ባለስልጣን ዋና ዳይሬክተር አቶ አበባው አያሌው የሎምባርዲያ ሕንፃ የቅርስነት መስፈርትን ስለማያሟላ እንዲፈርስ መወሰኑን አመልክቷል። እኛ ከቅርስነት የሰረዝነው የዛሬ ዓመት ነው። በአዲስ መመሪያ መሰረት መስፈርት ወጥቶ በዛ ተመዝኖ ማለት ነው። ሰላሳ ስምንት ፐርሰንት ነው ያገኘ ከሀምሳ ፐርሰንት በላይ የሆነ ነው የከተማ ስነ ህንጻ ቅርስ ተብሎ ይያዘው ማለት ነው። ስለዚህ አሁንም ምዝገባ የሚካሄደው ወደፊት በዛ መሰረት ነው። አቶ አበባው መስፈርቶቹ ምን እንደሆኑ አላስረዱም። አቶ ማቆያ ደግሞ የቅርስነት መመዘኛው ግልጽነት ይጎድለዋል ባይ ናቸው። መጀመሪያ ቅርስ ተብሎ ስመዘገቡ መስፈርታቸው ተለይቷል። ያ መስፈርት ሲቀየር ግን መታወቅ ይኖርበታል፣ ለሕዝብ ህብረተሰቡ ግንዛቤ ልሰጠው ይገባል። እንዲሁም አብሮ ለንሰራውም አካል በልክ መረዳት ይኖርብናል እና ሎምባርዲ አሁን ቅርስ አይደለም ለምን ቅርስ ነው? ለምንስ ቅርስ አይደለም? እነዚህ ነገሮች በግልጽ ከተቀመጡ ብዥታውን ይቀርፋሉ ማለት ነው። እንደ ሎምባርዲያ ሕንፃ ያሉ ቅርሶች ሲፈርሱ በርካታ ማህበረሰባዊ እሴቶችን እናጣለን የሚሉት የኢትዮጵያ አርክቴክቶች ማህበር ፕሬዚደንት አቶ ሀብታሙ ጌታቸው ደግሞ የልማት ፍላጎትና የቅርስ ጥበቃ እየተቃረኑ በመምጣታቸው ችግሩ መፈጠሩን ይናገራሉ። በጣም ብዙ ጊዜ የሚያጋጥም ችግር ነው። ይሄ ችግር ለምንድን ነው የሚያጋጥመው? ሁለት ተጻራሪ ፍላጎቶች አሉ። የመጀመሪያው በአንድ ወገን የልማት ፍላጎት አለ ሌላ በኩል ደግሞ እነዚህ ያረጁ የቆዩ የሚባሉ ቅርሶችን የምንላቸው ሁለቱን የማመዛዘን እና የማመጣጠን ጉዳይ ነው። የመጀመሪያ ነገር ታሪካዊ ቅርሶች በፍጹም መፍረስ የለባቸውም የሚል አቋም ያገኛ፣ ሁለተኛ ልማትም መደናቀፍ የለበትም። ስለዚህ ሁለቱን የሚያቻችሉ ስራዎችን ባለሙያዎችን ያሳተፈ የታሪክ ተመራማሪዎችን ያሳተፈ ቴክኖሎጂስቶችን ያሳተፈ ብዙ አይነት መፍትሄ ማግኘት ይቻላል። ግዴታ ማፍረስ ብቻ ብቻውን መፍትሄ አይደለም። ቅርሶችን ለመጠበቅም ግልጽ መስፈርት መውጣት ለበት የባለድርሻ አካላት ውይይትም ሊደረግ ይገባል ይላሉ። መስፈርቶቹ ውጤት ነው የሚመለችት ከተባል ኢንተርናሽናል መስፈርቱ ነው። በእኛው ደግሞ በማህበረሰብ ውስጥ ያሉ መስፈርቶች አሉ። እነዚህ ሁለቱ እንግዲህ ሲጣመሩ ነው የምናገኛቸው ማለት ነው። ለምሳሌ እነዚህ ቅርሶች ህንጻ ቅርሶች ከሆኑ በእርግጠኝነት ህንጻ የሚመለከተው አርኪቴክቶችን፣ ኢንጂነሮችን የመሳሰሉ ባለሙያዎችን፣ እነዚህ ማህበራት ደግሞ ያካተተ መስፈርት መውጣት መቻል አለበት፣ መጀመሪያ ራሱ ከመስፈርት ስንነሳ ማለት ነው። እነዚህ ቁሶች ለምሳሌ አሁን የአለባበስ፣ ወይም ሌሎች ባህላዊ እቃዎች ከሆኑ ደግሞ ዘርፉ የሚመለከታቸው የሙያ ማህበራት ገብተውበት ይሄኛው ቁስ ነው ይሄ አይደለም የምንለው ደረጃ መድረስ መቻል አለበት። እንዴት ነው ይህንን ነገሮች ነገስ ከጥፋት የምንታደገው የሚለው ላይ የሆነ የጋራ የሆነ መግባባት ላይ መድረስ ያለብን ይመስለኛል። ሁላችንም ከዚህ ቀደም ከኢትዮጵያ ሆቴል ጎን የነበረውን ሺህ ሰለሞን የገበያ ማዕከልና ና ላየን ባር የነበሩበትን ህንፃ ጨምሮ በርካታ ታሪካዊ ህንጻዎች መፍረሳቸውን የተናገሩት የኢትዮጵያ ቅርስ ባላደራ ማህበር ዋና ስራ አስኪያጅ አቶ ማቆያ ማሞ ይህን አሳሳቢ ችግር ለመቅረፍ ምክክር ማድረግ ያስፈልጋል ብለዋል። አሳሳቢ ነው። በየጊዜው በተለይ ባለፉት አራት ዓመታት ላይ በቅርሶች ላይ እየደረሰው ጫና ከፍተኛ ነው። እኛም እንደ ቅርስ ባለአደራ ትልቅ ስጋት አለን። ቅርሶቹ የሚያመጡት መጥፎ ገጽታ ይኖራል ብለን እኛ እናምን። ለምን የትኛውም አዲስ ነገር ይገንባ፣ ሌላም ነገር ይሰራ፣ የቅርሶቹ መኖር ውበት ነው ለአካባቢው እና ጥያቄ ምልክት ውስጥ ያሉ ቅርሶች ላይ መነጋገርና የካራ የጋራ መፍትሄ ማበጀት ይሻላል የሚል አሳብ አለን። ቅርሶቹ በአግባቡ ከለሙና ከተጠበቁ ኢኮኖሚያዊ ፍላጎትን ማሟላት የሚችሉበት አቅም እንዳላቸው የተናገሩት አቶ ማቆያ የሚመለከታቸው አካላት ለዘርፉ ትኩረት እንዲሰጡም ጠይቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል፣ እና እንግዶቹን አመሰግናለሁ። አድማጮች የምትከታተሉት በ2225 እና 31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስኬታማ ልጆችን የማሳደግ ምስጢር ቀጣዩ ቅንብር ነው። ወላጆች ልጆችን በማሳደግ ሂደት ውስጥ የሚጠብቃቸውን ኃላፊነት እንዲያውቁና ለእያንዳንዱ የልጆቻቸው የእድገት ደረጃም እንዲዘጋጁ የሚረዳ ስልጠና አዲስ አበባ ውስጥ ተካሂዷል። ኦኤሲስ ኢትዮጵያ የተሰኘ ተቋም ፓሪንቶን በሚል ስያሜ ያዘጋጀው የመጀመሪያ ዙር ስልጠና ዋና ዓላማው እድሜ ልክ በሚዘልቀው ልጅን የማሳደግ ሂደት ውስጥ ሁለንተናዊው የልጆች አስተዳደግ ምን እንደሚመስል ግንዛቤ መፍጠር ሲሆን ወላጆች በማህበረሰብ ግንባታ ላይ ያላቸውን ሚና ትኩረት ባደረገ መልኩ መዘጋጀቱን ከአሰልጣኞቹ አንዱ የሆኑት የስነ ሕይወት ሳይንስ ባለሙያ እና የስነ ልቦና አማካሪው አቶ ሽመልስ ገበየው ለአሜሪካ ድምፅ ገልጠዋል። ከአቶ ሽመልስ ጋር ቆይታ ያደረገችው ስመኝሽ የቆየናት ወደ ቆይታቸው ልውሰዳችሁ። እስኪ መጀመሪያ ፓሬንቶን ምን ማለት ነው ከሚለው እንነሳ። ፓሬንቶን የሚለውን ካል ከሁለት ሌሎች ቃላቶች ነው። ን አድርገን ያመጣ አንደኛው ፓረንቲንግ ነው። ከዛ ደግሞ ማራቶን እና ፓረንቶን የፓረንቲንግ ማራቶን የሚለውን ስያሜ የሰጠ ነው እና የወላጅነት ማራቶን ብለን ልንወስደው እንችላለን። እንግዲህ ወላጅነት ብለን ስናወራ አንዳንድ ጊዜ ሲረገዝ ጀምሮ የሚጀምር ኃላፊነት ይሆናል እና የወላጅነት ኃላፊነት ስንል ምን ምን ነው የሚያካትተው? የወላጅነት ማራቶን ነው ያውም ደግሞ የመጨረሻ መስመር የሌለው ማራቶን ነው ብለን ስናስቀምጥ በተለይ ደግሞ እንደኛ እንደ ኢትዮጵያውያን ባለው ባህል ውስጥ የመጨረሻ መስመር የለው። የወላጅነት ሚናችን ፎርሙን ይቀይራል፣ ቅርጹን ይቀይራል እንጂ ይቋረጥ አይደለም። አሁን ማህፀን ውስጥ እያሉ ልጆች ወላጆች የሚኖራቸው ሚና አለ። ከዛ ደግሞ ያንን ክብካቤና የሚያስፈልገው ነርቸሪንግ አካሄደው ደግሞ ልጆች ይወለዳሉ። ከተወለዱ በኋላ በየእድሜ ደረጃቸው የሚጠበቀው አለ። ኢቨን አስራ ስምንት ዓመት ሞልቶ ጭራሽ አሁን እኛ ጋር እንደውም ወደ ዩኒቨርሲቲ የሚገባበት ትራዲሽናል ኮሌጅ ከአስራ ስምንት እስከ ሀያ አራት ያለው ያ ደግሞ ወደ ቀጥታ መስመራቸው እንዲሻገሩ አሁንም የወላጅነት ሚና ይቀጥላል። ትምህርታቸው ላይ ውጤታማ እንዲሆኑ ያስፈላጊውን ድጋፍ እያደረጉ ወደ መደበኛ ትምህርት ያልሄዱትም ደግሞ ራሳቸውን እንዲችሉ በተለያየ የስራ ዘርፎች ተሰማርተው አሁንም የወላጅነት ድጋፍ አለ። ከዛ አግብተው ሁሉ ሳይቀር ሲወልዱ ምን ሲሉ ሁሉ እንደገና ወላጆች በማድረስ በምን ለማገልገል ምን ለማለት አሁንም ሚናቸው ይቀጥላል ማለት ነው። ሚናው ግን ይቀየራል። አሁን እዚህ ጋር አማካሪ ነው የሚሆኑት ማለት ነው። አድራጊ ወሳኝ ምናምን የነበሩት ሰዎች አሁን ደግሞ ሚናቸው ወደ አማካሪነት ደግሞ ይቀየርና ይቀጥላል ማለት እስኪ እንደው ወላጅነትን እናነጻጽር። በዚህ ዘመን ያለነው ወላጆች እና ከኛ በፊት የእኛ እናቶች እና አባቶች ደግሞ የነበረው ወላጅነት ይለያያል። ኃላፊነቱ ወይም የሚኖረው ሚና ይለያያል። ባለፈውም ዘመን በአሁኑም ዘመን እንዳሉ የቀጠሉ ጉዳዮች አሉ። የተለወጡም ደግሞ ነገሮችን ማየት ይቻላል። በተለይ በተለይ እንደው አሁን በቀደመው ጊዜ ከባድ የነበሩ ነገሮች ልጅ በማሳደግ ሂደት በወላጅነት መንገድ ውስጥ ከባድ የነበሩ ነገሮች አሁን ጊዜው ወቅቱ ያቀለላቸው አሉ። በአንጻሩ ደግሞ በቀደመው ጊዜ ቀለል ያሉ የነበሩ ነገሮች አሁን ወቅቱ ያወሳሰባቸው ነገሮች አሉ። እንደምሳሌ ብናነሳ ቀደም ሲል ልጅ ማሳደግ የግል የእናት የአባት ብቻ ሚና አልነበረም። ልጅ በማሳደግ ሂደት ውስጥ ብዙ አጋዥ አካላት አሉ። በተለይ እንደ ማህበረሰብ እንደ ኮሚኒቲ የመተጋገዙ ነገር በጣም አንድ ልጅ ሰፈር ውስጥ ከተወለደ የእናትና የአባቱ ብቻ ሳይሆን የማህበሮች በ የዛ ሰፈር የዛ አካባቢ ልጅም ነው ሆኖ የሚያድገው። በዛ ወቅት ላይ የመረጃ ምንጮቻችን አነስተኛዎች ነበሩ። በዋነኛነት ትምህርት ቤት ከዛ አለፈ ሲል ወላጆች እና በቅርብ የምናገኛቸው ጓደኞች፣ እነሱም መረጃ የሚያገኙበት ምንጭ በጣም ቴሌቪዥን ጣቢያው ብንል ሬዲዮ ብንል ምናምን በጣም ጥቂት የሬዲዮ ጣቢያዎች አንድ ቴሌቪዥን ጣቢያ የነበረበት ጊዜ ነው የነበረው። ከዛ ከዛ አንጻር ለነገሮች የመጋለጥ እድላችን በበጎ የሚሆን በጎ ባልሆነው መንገድ እየተገደበ ነበረ። አሁን ላይ ስንመለከት በአንድ ወገን ማህበራዊ ስትራክቸሩ በጣም እየሳሳ መጥተዋል። ወደ ግላዊነት እየመጣ ነው። በግላዊ የሕይወት መንገድን የሚከተሉት ዓለማት ላይ ያንን የሚደግፍ ተቋማት ፈጥረዋል አስቀድሞ ማለት። ስለዚህ ሰው ብዙ አይቸገርም፣ ወደ ተቋማቱ ይሄዳል። እኛ ጋር ምንድን ነው የሆነው? እነዚህ ማህበራዊ መዋቅሮቻችን እየሳሱ እየሳሱ ሲመጡ እሱን ሊተካ ወይም የዛን ሚና ሊሸፍንልን የሚችል ግን ጠንካራ የሆነ ዘመናዊ መዋቅሮችን አልፈጠርም። አሁን በጣም ፈታኝ የሚያደርገው እሱ ነው። ልጅ በልጅ ጉዳይ ስቸግር የት ነው የሚሄደው? እንዴት አድርጌ ነው አስቀድሜ የስራሴን ነገር ብቻ የሚሆን ለወላጅነት ማዘጋጀው? ስለዚህ ልጅን ማሳደግ በጣም ፈታኝ ያደርጎታል። ከዛ ውጪ አለም ዝርግ ሜዳ ሆና የለ ከዛን ዘር መረጃ በጣም በጣም በሰፊው ሜዳ ላይ ነው ያለው። ቀድሞ እኮ ወላጆቻችን ይፈልጋሉ የታለች መልሷ፣ ግባ ወደ ቤት። ከገባው በኋላ በቃ ኔ ሴፍ ነኝ። እናቴም እረፍት ትላለች አባቴም ያርፋል። አሁን እኮ ልጆች ቤት ገብተው ይጠፋል። በቴሌቪዥኑ በጣም ብዙ ሺህ ቻናሎች ናቸው የሚመጡት። ስልካቸውን ሲከፍቱ ብዙ ሚሊየን ቢሊየን መረጃዎች ነው የሚያገኙት። እዛ ውስጥ ገብተው ከቤት ሳይወጡ የሚጠፉ ልጆች ብዙ ወላጆችን በተለይ አሁን ወላጅ የሚሆኑ ወላጅነት አሁን ከበፊቱ የበለጠ ፈታኝ ነው የሚሉበት ምክንያትም ይሄ ይመስለኛል። እና ለዛ ነው ስልጠናው ያስፈለገው። እንዴት ነው ይሄንን ስልጠና ለማህበረሰቡ ለመስጠት የተዘጋጃችሁት? ማናችሁስ የምትሰጡት? ኦፊስ የስልጠናና ማማከር የሚል ድርጅት አቋቁምህን ያ ድርጅት በዋነኛነት ልጆቹ ላይ ከዛ ደግሞ ወላጆች ላይ ትዳር ላይ ትኩረት አድርጎ የሚሰሩ ስልጠናዎችን ነው የሚሰጠው። እና ፓሬንትሆን አንዱ የስልጠና ፓኬጅ ነው። ሁለንተናዊ የሆነ የልጆች አስተዳደግ ላይ ትኩረት አድርገው ነው የሚሰራው። ስንነሳ የምንነሳው ምንድን ነው ወላጅነት የሚጀምረው እኛ ልጆች ስንወልድ ሳይሆን እኛ ራሳችን ስንወለድ ነው ከሚለው ነው። ስለዚህ ልጆች የሌላቸው ገና ልጅ ያልወለዱም ሰልጣኞች በስልጠና ውስጥ ይካተታሉ። ልጆቻችን ላይ አንዳንዴ ሳናቀው ለጥቅማቸው ብለን ግን የምንሰራው ስህተት አለ። ስህተታችን እንዴት ነው የምናርመው? ከልጆቻችን ጋር ያለን ተግባቦት ይህ ኮሚኒኬሽናችን ምንድን ነው መምሰል ያለበት? እንግዲህ ውድድሩ ቅድም አንቺ እንዳነሳሹው ከሶሻል ሚዲያው ከሌላው ሚኒስትሪ ሚዲያ ከብዙ ከጓደኞቻቸው ከሚሰሙት መረጃ ጋር ነው። እንግዲህ አሁን ከዛ ለየት ባለ መንገድ ጆሮ እንዲሰጡን እንጠብቃለን። ውድድሩ በጣም ከባድ ነው። ከዛ አንጻር እዚህ ላይ ወላጅን የመነሻ ስልጠና ነው። ከዛ ግን እየተሰፈረ እየተሰፈረ እንደየድሜ ደረጃው እንደ እየተለያዩ የወላጅነት ፈተናዎች እነዛን ጥያቄዎች የሚመልሱ ተከታታይ ስልጠናዎች ይኖሩታል። ለአስራዎቹ እድሜ ላይ ያሉ ወላጆች በዋነኛ የሚፈትናቸው ምንድን ነው? አስራ ሶስት እስከ አስራ ስምንት አስራ ዘጠኝ ዓመት ድረስ ያለው እድሜ እጅግ በጣም ወሳኝ የለውጥ እድሜ ነው። ልጆች ያላቸው የህይወት ጥያቄ ይቀየራል። በተለይ በተለይ ደግሞ ስለማንነታቸው መጠየቅ የሚጀምሩበትን የማንኛ ወዴት ነው የሚሄደው ምንድን ነው እዚህ የማደርገው እነዚህን የመሳሰሉ ከበበት ጥያቄ አእምሯቸው ውስጥ የሚፈጠርበት ያንን ለመመለስ ደግሞ በራሳቸው የአእምሮ እድገታቸው ገና አቅሙን ያላዳበረበት ስሜታዊ የአእምሮ ክፍል ዳብሮ ግን ምክንያታዊ የሆነ ይሄ የአእምሮ ክፍል ደግሞ ገና በደንብ ያልዳበረበት እድሜ ሆኖ እናገኛቸው። እዚህ እድሜ ላይ ሲገቡ ብዙ አይነት ለውጦች ይከሰታሉ በልጆች ውስጥ። አንዱን ለውጥ ብናነሳ በተለይ ከወላጅ ጋር አለመግባባት ከሚፈጥሩት ነገሮች ውስጥ ልጆች በህፃንነታቸው ብዙ ጊዜ ችግራቸው የሚለየው መፍትሄ የሚፈለግለት በወላጆቻቸው ወይም ደግሞ ከነሱ እድሜ ከፍ ከፍ በሚል ሰው ነው ችግሮቻቸውን የመለየትና የመፍታት አቅም ሳያዳብሩ እዚህ እድሜ ላይ ይገባሉ። ምንድነው አድግ ያለው ለራሴ አውቃለሁ የሚለው ደግሞ ስሜት ነው። ችግሮች ሲያጋጥሟቸው እነሱ ውሳኔ የሚጠይቅ ነገር ሲመጣ እንዳይፈቱት የልምድ እጥረት፣ የአቅም ውስንነት አለ። እንዳይጠይቁ ደግሞ አድግ ያለው አውቃለሁ የሚለው ነገር አለ። እዚህ ላይ ደግሞ ወላጅ እዚህ እድሜ ላይ ያሉ ልጆችን እንዴት ማቅረብ እንዳለበት ችሎታው አቅሙ ሳይኖረው ሲቀር ወደ ወላጅ ለመምጣት ራሱ ብዙም አይፈልጉም ወላጅ እዛ ቆሞ አይደለም ልጆቹ ኑ ማለት ያለበት። ወደ ልጆቹ ቦታ ወርዶ እነሱ ሜዳ ላይ መጥቶ ስሜታቸውን ተረድቶ፣ ፍላጎታቸውን፣ ሀሳባቸውን አዳምጦ ነው መነሳት ያለበት። እነዚህ እነዚህን የመሳሰሉት የእድሜው ተፈጥሯዊ ፈታኝ መሆን፣ የለውጥ እድሜ መሆኑ ለዛ ለውጥና ደግሞ ፈተና ወላጆች ደግሞ በአግባቡ ራሳችን አለማዘጋጀታችን እድሜውን ከባድ ስለሚያደርጉ ትልቁ ችግር ቲኔጅ እድሜ ላይ ያሉ ልጆች ናቸው። ከዛ ወላጆች አሁን የጠቀስካቸውን ኃላፊነቶች ባልተወጡ ወይም ደግሞ በተገቢው መንገድ ባልሄዱ ቁጥር እና ከልጆቻቸው ጋር ያለው መራራቅ ወይም ክፍተት እየበዛ በመጣ ቁጥር ምንድን ነው የሚፈጥረው? በማህበረሰብ ውስጥ የሚፈጥረው ተጽዕኖ ስናሳድግ የምናሳድገው ህፃናትን አይደለም፣ የነገውን ወላጆች የነገውን መሪዎች ነው እያሳደግን ያለ ነው። ፓረንቲንግ ላይ ተቃና ጥሩ የወላጅነት መንገድ ተከትለን ስንሄድ ጥሩ ወላጆችን፣ ጥሩ መሪዎችን፣ የተለያየ ሙያ ላይ ቢገቡ ጥሩ አገልጋዮችን እያፈራን እንሄዳለን። ያን ባላደረግን ቁጥር እንግዲህ ማህበረሰብ መነሻው ቤተሰብ ስለሆነ ቤተሰብ የታመመ ቤተሰብ ይፈጠራል። ልጆች ወይ ባልተገባ፣ ጤናማ ባልሆነ አቅጣጫ ህይወታቸውን ሲመሩ እናያለን ያለን እዛ ቤት ውስጥ ሆነው አንዳንድ ልጆች ቤትን ጥሎ ሲወጡ እናያለን። ምን አሁን አሁን የምንሰማው በቃ ሶሻል ሚዲያ ላይ ራሱ ፖስት እያደረጉ በቃ ራስን የማጥፋት ምናምን ስራዎች ሁሉ እዚህ ቲኔጅ እድሜ ላይ ያሉ ልጆች ሲፈጽሙ እናያለን። ይህ ማለት ምንድን ነው? እንደ ማህበረሰብ እነዚህ ሁሉ ትላልቅ ችግሮች ናቸው። ከወላጅነት መንገድ አንጻር ችግር ተፈጠረ ማለት እንግዲህ የታመመ ማህበረሰብ የታመመ ነገንም ነው ጥለን የምናልፈው እና ወላጅነት እጅግ በጣም መሰረታዊ መሰረታዊ የማህበረሰብ ግንባታ መንገድ ነው። እና እዛ ጋር ስንታመም እንደ ማህበረሰብ ህመሙ ከባድ ነው። ወላጆች ይህንን ስልጠና በምን መልኩ ነው ማግኘት የሚችሉት? በነፃ ነው ወይ የሚሰጠው? መሳተፍ የሚፈልግ ሰው እንዴት ነው የሚያገኛችሁ? በነፃ የሚሰጡ ፐብሊክ ሴሚናሮች አሉ። ያው በነፃ ሲባል ሌላ አካል ከፍሎባቸዋል፣ ራሱን የቻለ ወጪ ስላለ። ከዛ ውጪ ደግሞ በተለይ በአነስተኛ በአነስተኛ ቁጥር የሚደረገው ስልጠና ደግሞ ክፍያ እየፈጸሙ የሚወስዱት ነው። ከዛ በግል ደግሞ በግል ኮችንግ እና ካውንስሊንግን የሚፈልጉ ሲኖሩ ደግሞ ልክ እንደዚሁ ፐርሰናል በሆነ ደረጃ በሶስት ደረጃ ነው የሚሄድ። በሶሻል ሚዲያውም በሜንስትሪም ሚዲያውም ላይ ማስታወቂያዎችን እናስነግራለን። እዛ ላይ ይመዘገባሉ። በዛ መሰረት ይመጡ ይሳተፋሉ ማለት ነው። በጣም አመሰግናለሁ። እንደው ለማጠቃለል ከአንድ ወላጅ ምን ይጠበቃል የሚለውን እንደው ምክር ቤት የጣል አድርገው በዛ እንለያል። በተለይ በተለይ ልጆቹ ሁለት መሰረታዊ ፍላጎት አላቸው ከምግብ ከመጠለያ ከልብስ ምናምን ያለፈ መሰረታዊ ፍላጎት አላቸው አንደኛው መሰረታዊ ፍላጎታቸው ትኩረት ነው አቴንሽን ልጆቻችን አይናችንንም ጆሮአችንንም ይፈልጋሉ አካላችንን ብቻ ሳይሆን ስሜት ለስሜት መገናኘታችንን ይፈልጋሉ ስለዚህ ከልጆቻችን ጋር አብሮ መሆን በጣም ወሳኝ ነገር ነው ሁለተኛው ነገር ደግሞ ፓወር ወይም ሀይል የሚባለው ስልጣን የሚባለው ነገር ነው ተፈጥሮ የቸረቻቸው ነፃ ፍቃድ ነፃ ምርጫ አለቻቸው ልጆች የትኛውም እድሜ ላይ ገና ከጻነታቸው ጀምሮ። ስለዚህ ልጆቻችን የሚቀየሩት መስራት ያለብን በራሳቸው ነፃ ፍቃድና ምርጫ በጉዳዮቹ ላይ አምነው ውሳኔ ሰጥተው ወደ ተግባር እንዲገቡ በማድረግ ነው። በማስፈራራት በመቆጣት እንዲህ ካልሆነ ወዮል በማለት ካደረግነው የስልጣን ጥያቄ አለ እኛ ፊት ሊያደርጉት ይችላሉ። ዞሮ ሲሉ ግን አያደርጉት የሆነ እድሜ ላይ በዛ መልክ አክት ሊያደርጉ ይችላሉ። ከዛ በኋላ ከፍ ካሉ በኋላ ግን እንቢ ማለት ይጀምራሉ። ስለዚህ ልጆቻችንን ማሰልጠን፣ ልጆቻችንን መምራት፣ መንገድ ማሳየት፣ ማስተማር ይጠይቃል። ይሄ ትግስት የሚፈልግ ስራ ስህተት ሲሰሩ ደግሞ ከስህተት እንዲማሩ እያንዳንዱን ስህተታቸውን የማስተማሪያ እድል አድርገን እየተጠቀመን መምራት ከቻለን ልጆቻችንን ሁለንተናዊ በሆነ መንገድ ቀርጸን ማሳደግ እንችላለን። አለበለዚያ ከአንድ ጎን ብርሃን እንዳገኘ ተክል ወደ አንድ ወይ በአካላቸው ጥሩ ይሆናሉ፣ ማህበራዊ ህይወት የለም። ወይ በትምህርታቸው ጎበዝ ይሆናሉ፣ ነገር ግን አካላዊ ጤንነታቸው ጥያቄ ውስጥ ነው። እንዲህ እንዳይሆን ከሁሉም አቅጣጫ ብርሃን ሊያገኙ የሚችሉበትን ስራ መስራት አለብን። ይሄ እንግዲህ ሁለንተና የወላጅነት ነው። በጣም ነው የማመሰግነው፣ አቶች መልስ እግዚአብሔር ይስጥልኝ ከእኛ ጋር ለነበረው ቆይታ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ።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 ኢንስታግራም እና ዩቲዩብ ዩቲብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ማግኘት ትችላላችሁ። የአሜሪካ ድምፅ ቪኦኤ ስመኝሽንና እንግዳዋን አቶ ሽመልስን አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የቅዳሜ ምሽት ዝግጅታችንን ነው። ለምሽቱ የተሰናዱትን ልዩ ልዩ ቅንብሮች ነበር የተከታተላችሁት። አሁን በስርጭታችን የጊዜ ሰሌዳ መሰረት በእንግዱ ወልድ እየተዘጋጀ የሚቀርበው የሳምንቱ ምርጥ ምርጥ ዜማዎች የሚሰሙበት ክፍለ ጊዜ ነው። የሙዚቃ ቃና። ጤና ይስጥልኝ። እንደምን አመሻችሁ? ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያችሁ የማመሸው እንግዲህ ወልድ ነኝ። ቦጊ ሹዝ በኬሲ እና ደ ሰንሻይን ባንድ የተቀነቀነ ቆየት ያለ ዘፈን ነው። የቡጊ ጫማ አጥልቄ ከአንቺ ጋር እስኪ ነጋ መለነስሻለሁ እያለ ነው። በርካታ የፊልምና የቴሌቪዥን ፕሮግራሞች ማጀቢያነት እንደዋለም ልብለዋለን። ቦጊ ሹዝ ነበር በኬሲ ኤንድ ሰንሻይን ባንድ። ቀጣዩ ምርጫዬ የባላዶዋ ንግሥት ነች። አስቴር አወቀ ሰበቡ። Starry, starry night. Paint your palette blue and gray. Look out on a summer's day. With eyes that know the darkness in my soul, shadows on the hills. ቪንሰንት በብዛት በሚታወቅበት ስታሪ ስታሪ ናይት የአሜሪካዊው አቀንቃኝ ዳን ማክሌን ዜማ ነው። ዘፈኑ የዝነኛውን ደች ሳሊ ቪንሰንት ቫንጎ ሕይወትና ሥራ እንዲሁም ሞት ጭምር የሚዳስስ ሲሆን ዘፈኑ በብዛት የሚጠራበት ስታሪ ስታሪ ናይት፣ ታዋቂ ከሆኑት አንዱ የቫንጎ ስዕሎች የሆነው ስታሪ ናይትን ይመለከታል። How you tried to set them free. They would not listen. They did not know how. Perhaps they'll listen now. Starry, starry night. Flaming flowers that brightly blaze. Swirling clouds in violet haze. Reflecting and size of China blue colors changing hue Morning fields of amber grain weathered faces lined in pain are soothed beneath the artist's loving hand Now I understand What you tried to say to me, to how you suffered for your sanity, to how you tried to set them free. They would not listen, they did not know how. Perhaps they'll listen now, for they could not love you. But still, your love was true. And when no Left inside on that starry, starry night, you took your life as lovers often do. But I could have told you, Vincent, this world was never meant for one as beautiful as you. Starry, starry night. portraits hung in empty halls, frameless heads on nameless walls, with eyes that watch the world and can't forget like the strangers that you've met. the ragged men in ragged clothes, the silver thorn of bloody rose lie crushed and broken on. Virgin Snow. Now I think I know what you tried to say to me, and how you suffered for your sanity, and how you tried to set them free. They would not listen, they're not listening still. Perhaps they never. የቫንጎን ሕይወትና ስራ የተመለከተውና በዶን ማክሊን የተቀነቀነውን ስታሪ ስታሪ ናይት ነበር። አድማጮች ያደመጥ ነው። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የሙዚቃ ቃራን ነው። እስከ አራት ሰዓት አብሬያቸው የማመሸው እንግዶልህ ነኝ። ሙሉ ቀን መለሰ ነው ባይንሽ ልለፍለት That you're Oh my daddy ቀን መለሰና አመስግነን ከፍራንክ ሲናትራ ምርጥ ዜማዎች አንዱ ወደ ሆነው ማይ ዌይ እናልፋለን። በቅድሚያ በሁለት የፈረንሳዩ የሙዚቃ አቀናባሪዎች የተደረሰው ይህ ዜማ ሕይወትን በራስ ምርጫ ስለመኖር ቆራጥነትና ውሳኔ ሰጭነት አስፈላጊ መሆኑን ይተርካል። ሲናትራ በበኩሉ ለእርሱ ብሔራዊ መዝሙር እንደሆነ ይናገራል። በጣም ነበር ዘፈኑን የሚወደው የራሱ ሕይወት ስለሚያሳይለት ይመስለኛል። I did it my way Regrets I've had a few But then again Too few to mention I did what I had to do I saw it through Without exemption I planned each charted course Each careful step Along the byway And more, much more I did my way Yes, there were times I guess you knew it costs more than I could choose. Sing. you ነጻነት መለሰነች ልደብቅህ ወይ እያለች ነው የዛሬው የሙዚቃ ቀና የመጨረሻ ምርጫ ነው በዚህ ዜማ ነው የምንሰናበታችሁ እንግዲህ ሁሌ ነኝ የሳምንት ሰው ይበለን ሰላም ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል ቀውስ ባየለባቸው ቀኖች ሕልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 31 ሜትር ባንዶች በአጭር ሞገድና እንዲሁም በኢትዮ ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ንጉሱ ታምሬ ጋር በዚሁ ይሰናበታለሁ። ነገ እሁድ የመስታወት ፕሮግራም አዘጋጆች ደረጀ ደስታና ስመኝሽ የቆየ ከምሽቱ ሦስት ሰዓት ላይ ከልዩ ልዩ ቅርብሮቻቸው ጋር ይጠብቋችኋል። በእኔ በኩል ሰላም፣ ደህና ደሩ።